Hello and welcome to Dialogue. I'm Marcia Franklin. My guest today came to the United States from Ethiopia at the age of two. Raised in Peoria, Illinois, Danao Mingestu knew from an early age he wanted to write. When he did, he infused his tales with characters and storylines from both Africa and Mid America. Mangestu is the author of three novels so far The Beautiful Things That Heaven Bears, How to Read the Air, and All Our Names. He's received acclaim for his work, including a MacArthur Fellowship, the so called Genius Grant. I spoke with Mangestu at the 2015 Sun Valley Writers Conference. Since 1995 the conference has been bringing together both well-known and up-and-coming authors for discussions about literature and life. Dino, the Gorgorosianakwadatar, kowletish sabat is asrarat The beautiful things that heaven bears. Red ቢትዊን ዘ ኤር እና ኦል አውር ኔምስ በተሰኘው ሶስት ረጃጅም ልብ ወለዶቹ በዓለም አቀፍ ደረጃ ከፍተኛ ተቀባይነትን ያገኘ ሲሆን በርካታ ሽልማቶችንና የክብር ስሞችን ተጎናጽፏል። ዲናው በሮሊንግ ስቶን፣ ሃርፐር፣ ግራኑካ፣ ኒውዮርክ እና ዎል ስትሬት ገጾች ላይ የተለያዩ ኢ ልብ ወለድ ጽሑፎችንም አስነብቧል። ኮንጎ፣ ኡጋንዳ ሱዳን ወይም ዳርፉር በመሄድም በሀገሪቱ ስለነበሩ ግጭቶች ጽፏል። እንደ ኤሮፓያን አቆጣጠር በጁን 30 1978 በአዲስ አበባ የተወለደው ዲናው መንግስቱ ቤተሰቦቹ በወቅቱ በሀገሪቱ ከነበረው የእርስ በርስ ጦርነት ጋር የተያያዘውን እስራትና ግድያ ፈርተው ሲሰደዱ ዲናውም በሁለት ዓመቱ ከተወለደባት ምድር ተለይቶ አሜሪካን ከተመ። ከዚያን ጊዜ ጀምሮ ከየትኛውም ቦታ ጋር ተገጣጥሞ ሊኖር እንዳልቻል ይናገራል። ያደገው ፒዮሪያ ኤል ኒኖይስ ሲሆን በዚህ ምዕራባዊ በነበረው መልክዓ ምድር ከመንጋው የተነጠለው አይነት ባይተዋርነት ይሰማው እንደነበርና ይማረበት በነበረውና ሙሉ ለሙሉ ነጮች ብቻ በነበሩበት የካቶሊክ ትምህርት ቤት በበቂ ጥቁርን ማንነቱን ሊያዳብር እንዳልቻለ ይናገራል። በተለይም ይላል ዲናው በመጀመሪያ መቴ በትምህርት ቤት ጥቁር እኔ ብቻ ነበርኩ። ይህም ከዘር ጋር ለተያዙ የተለያዩ ጥቃቶች ተጋላጭ አድርጎኛል። ለዚህም በርካታ ውጤዎችን ሰንዘብ ያለው ከትምህርት ቤቴ እንድባረርም ሆን ብዬ አጠፋ ነበር። ስለ ስለመጣሁበት ቦታ ትንሽ ነበር የማውቀው ኢትዮጵያ ስለነበረ ሕይወቴ ምንም ትዝታ አልነበረኝም። ይህም ያስጨንቀኝ ስለነበረ በቻልኩት አቀም ሁሉ ስለ ኢትዮጵያ ለማወቅ ሞከር ነበር። እንደ ቤተሰብ አይነት ዓለም አቀፍ የፖለቲካና የኢኮኖሚ ስደት ን ማህበረሰብን ስለፈጠረው የፖለቲካ ችግርም ለማወቅ እጥር ነበር ብሏል። በልጅነቱ አባቱ በእንስሳት የተሞሉ አስደናቂ ታሪኮችን ለሱና እህቱ ይነግሯቸው እንደነበር የሚያስታውሰው ዲናው ይህ መልካምድራዊ ሁኔታ ከኢትዮጵያ ወይም አፍሪካ ጋር የተሳሰረ እንደነበረ በወቅቱ ግንዛቤ አልነበረኝም ይላል። ከ ሀያ አምስት የግዞት ዓመታት በኋላ ኢትዮጵያ ሲመጣ በአባቱ ትረካ እውናዊነት እንደተደነቀም ይናገራል። እንደ ጎርጎሮስ አበን አቆጣጠር በ ሰማኒያ ዎቹ በተለያዩ ሚዲያዎች ኢትዮጵያ ውስጥ ስለነበረው አስከፊና ሞት ተከታትሏል። አባቱ ፖለቲካዊ ስደተኛ እንደነበር የሚያውቁ ሰዎች የሚያነሷቸው የተለያዩ ጥያቄዎችም በአባቱ ዙሪያ የነበረውን ፖለቲካዊ ሁኔታ እንዲገነዘብ ረድቱ ይናገራል። አባቱ ለሮናልድ ሬገን ድምፅ ሲሰጥ እንደሚያስታውስና እንደ ሬገን ሁሉ ኮሚኒስቶችን ይጠላ እንደነበር ይም ይናገራል። በዛን ወቅት ቀን ተቀን ኢትዮጵያ ውስጥ ስለሚሆነው ነገር የሚያወራ ሰው ባይገጥሞም ቤተሰቦቹ የኮሚኒስት ስርዓቱ ስልጣን ላይ እስካለ ድረስ ወደ ኢትዮጵያ መመለስ እንደማይችሉ ሲያወራ ይሰማ ነበረ። እንደ ጎርጎሮሳውያን አቆጣጠር ሜይ 1991 የወታደራዊ ስርዓት መገርሰሱን ዜናውን ከአባቱ ጋር መኪና ውስጥ ሆኖ መስማቱንና ይሄ ማለት መሄድ እችላለሁ ወደ ቤታችን መመለስ እንችላለን ማለት ነው እያለ አባቱ በደስታ መጮሆኑና ማጨብጨቡን ያስታውሳል። ወደ ሀገር ቤት የመመለስ ጉጉትና ናፍቆት የብዙ ኢትዮጵያዊና ትውልደ ኢትዮጵያዊ ስሜት እንደነበረም ይናገራል። የራሱን ስሜት ሲናገርም ዜናውን ስሰማ በዓለም ላይ የሆነ ፋይዳ ያለው ነገር እንደተፈጠረ ተሰማኝ። በወቅቱ ኢትዮጵያን ቤቴ ብሎ ማሰብ ትክክል እንደሆነ ማሰቤን አስታውሳለሁ። በየቀኑም ኢትዮጵያ መመለስ ምን ሊመስል እንደሚችል ለረጅም ሰዓት ሳስብ እውል ነበር ብሏል። ለውጡን ተከትሎ አባቱ ከመሰል ጓደኞቹ ጋር ወደ ተለያዩ የአሜሪካ ግዛቶች በመጓዝ ስብሰባዎች፣ ኮንፈረንሶችና የገቢ ማሰባሰቢያ ፕሮግራሞች እንዲሁም ጽሁፎችን ያዘጋጁ የነበረ ቢሆንም ቆይቶ ወደ ኢትዮጵያ መመለስ እንደማይችል እንደነገራቸውና ለረጅም ዓመታት ስለ ኢትዮጵያ የነበረው ሕልም በጽሁፎቹ ተከማችቶ እንደቀረ ይናገራል። ያልገባኝ የነበረው ነገር ይላል ዲናው ግዞት ልክ እንደ ፍቅር በጊዜ ሂደት ስር የሚሰድ መሆኑን ነው ግዞታችን ጊዜያዊ መሆኑ ከቀረ ቆይቶ ነበረ። ግዞት በሌላኛው ወገን ያለውን ነገር ለመመልከት አስቸጋሪና የማይቻል በሚደረጉ ውስብስብ ድንበሮች የተከበበ ራሱን የቻለ ሁኔታ ነው። ዲናው እንደ ጎርጎሮሳውያን አቆጣጠር በ2005 የኮሌጅ ትምህርቱን ለመማር ወደ ዋሽንግተን ዲሲ አመራ። ትምህርቱን ጆርጅ ታውን ዩኒቨርሲቲ ሲጀምርም ቀደም ብሎ በከተማው ያሉ ዘመዶቹ ጋር ይመጣ ስለነበረ ቀየው ብዙም እንግድ አልሆነበትም። ከዚህ ጋር በተያያዘ ይደርሱበት በነበሩ ጥቃቶች የሚሰማው ንዴቱም ፊቱን ወደ ንባብ በመመለሱ እንደለቀቀውና በተለይም በጆርጅታውን ዩኒቨርሲቲ በሥነ ጽሑፍ ሥራዎች ንባብ እንደተለከፈ ይናገራል። ከኮሎምቢያ ዩኒቨርሲቲ በማስተር ኦፍ ፋይን አርት ከተመረቀም በኋላ የመጀመሪያ ልቦለዱን እየጻፈ ጎን ለጎን የተለያዩ ሥራዎችን ሰርቷል በሃርለም ከመደበኛ ክፍለ ጊዜ በተጨማሪ ለሚሰጡ ትምህርቶችም በመምህርነት ሰርቷል። በኒውዮርክ በሚገኘው ሲቲ ዩኒቨርሲቲም ለአዳዲስ ስደተኞች እንግሊዝኛ ቋንቋን ያስተምር ነበረ። በሦስቱም ልብወለዶቹ አብይ ጉዳይ አድርጎ የሚያነሳው የማንነት ጥያቄዎችና ተያዥ ቀውሶችን ነው። ለዚህም ስደተኛ ገጸ ባህርያትን ተጠቅሟል። የልብ ወለዱ ትኩረት በአሜሪካን አገር የሚኖሩ ስደተኞች ሕይወት ላይ ነው። ይህም ስለ ስደተኞች ሕይወት ተስፋና ምኞት ለማጥናት ጥልቅ ፍላጎት እንዳለው አሳይቷል። ሥራዎቹም በስደት ስደተኞችና የአፍሪካን ስደተኛ ልጆች የተሞላ ነው። ሁሉም ገጸ ባህርያት በአሜሪካ ምድር ቦታ ለማግኘት የሚታገሉና ጥለውት በመጡትና በሚኖሩበት ዓለም መካከል ተወጥረው የሚቃትቱ ናቸው። የዲናው መንግሥቱ የመጀመሪያው ረጅም ልብወለድ ዘ ቢዩቲፉል ቲንግስ ዛት ሄቨን ቢርስ የሚያተኩረው ከአንድ ነጭ ታሪክ ፕሮፌሰርና ከክልሷ ልጅ ጋር ጊዜያዊ ግንኙነት ስለመሠረተና በዋሽንግተን እንደ ገና በመገንባት ላይ ባለ የደሃ ጥቁሮች መንደር ስለሚኖር ሰይፈ ስጢፋኖስ ስለተባለ ኢትዮጵያዊ ባለ ሱቅ ነው። ባለሱቁ ኢትዮጵያ ጥሎት በመጣውና አሁን በሚኖርበት ሀገር ባለው ደስታ አልባ ሕይወቱ መካከል ስምምነት ለመፍጠር ሲታገል ይታያል። ኒውዮርክ ታይምስ ይህንን ልቦለድ የ2007 ምርጥ መጽሐፍ ብሎ ሰይሞታል። ሥራው ዲናው መንግሥቱን በሥነ ጽሑፉ ዓለም ትኩረት እያገኙ ከመጡ ሰዎች መካከልም አንዱ አድርጎታል። ለመጀመሪያ ልቦለዱ መነሻ የሆነው በኮሎምቢያ ዲስትሪክት የተፈጠረው አጋጣሚ ነው። የመጀመሪያው ልብ ወለዱ የተጀመረው አንድ ቀን በዋሽንግተን አዳምስ ሞርጋን በተባለ ሰፈር በእግሩ ሲሄድ ባየው ብቸኛ ኢትዮጵያዊ ባለሱቅ እንደሆነ ይናገራል። በአንድ ትንሽ ሱቅ ውስጥ ባንኮኒ ጀርባ የቆመ ኢትዮጵያው ያየው በጣም እየመሸ ሲሆን፣ በሱቁ ማንም አልነበረም። ቤት ሄጄ ጻፍኩ። እዚህ ሱቅ ከእንግዲህ ማንም ሰው አይመጣም ብዬ ይህ አረፍተ ነገር ነው እንግዲህ ልቦወለድ ለመሆን የበቃው ይላል። Dino. Well, I think we're always coming into conflict with the sort of um, with the ideas that our country represents and the sort of reality that we actually experience. You know, and there's lots of wonderful, beautiful ideas that DC and, of course, America, I think, as a whole, embody. But we don't always get to fulfill those ideas, and and oftentimes immigrants are the ones who, prior to arriving to America, they oftentimes um, are the most. Profound believers in those ideals. They believe in those ideals as actually being things that they will experience and will realize almost as soon as you step foot onto the ground. And in fact, that's not true. You know, the American dream um, we posit it as being the sort of thing that we all have access to, and and we can possibly have access to. But it's not something that's guaranteed. And I think what happens with characters is they have to. Um, they have to meet that sort of terrible reality that the real world and the sort of version of the world we wish we live in aren't always the same nagur guru sainak without her ball at tamo raid between the air and imagine mario le boledo who knew come on in it come by to our internet and get in that gareti as we go nasara would cut tamo jonas will de maria me me baltow led it up ባለታሪኩ በገጠመው ቀውስ ኒውዮርክ ከተማን ለቆ ወደ ተወለደበት ምዕራባዊ ቀዬ በመመለስ የስደተኛ ቤተሰቦቹን ትዳር የመረዘውንና ቤተሰቦቹና ቤተሰቦቹ እሱ ከመወለዱ በፊት ያደረጉትን ጉዞ የጉዞ መስመራቸውን ተከትሎ ሲያደርግ ያስነብበናል። ታሪኩ በዋናነት ከኢትዮጵያ ተሰደው አሜሪካን ቤተሰብ ለመመስረት የታገሉና ከሀገራቸው ሲነሱ ስለውት የነበረው የተስፋይቱ ምድር አሜሪካንን ስዕል ያላገኙትን የጆናስ ወልደ ማርያም እናትና አባት አሳዛኝ ስነ ልቦናዊና ማኅበራዊ ቀውስን ይዳስሳል። አብዛኛው የሬድ ቢትዊን ዘኤር ክፍል የተጻፈው ፓሪስ ነው። ዲናው፣ እንደ ሄሚንግዌና ጄምስ ባልዲዩን የመሳሰሉ የአሜሪካ ደራሲዎች ሁሉ ከአሜሪካ ወጥቶ ኒውዮርክንና ኤልኔዌስን በግልጽ የሚያይበት ቦታ ስላስፈለገው ፓሪስ እንደ ከተመ ይናገራል። ሶስተኛው ልብ ወለዱ ኦል አውር ኔምስ በተባለ ቪዛ አሜሪካ ስለመጣ አንድ አፍሪካዊ ስደተኛ አሳዛኝና ረቂቅ ታሪክ ይነግረናል። ታሪኩ የኢሳቅና ሄለን በተባሉ ሁለት ገጸ ባህሪያቶች አማካኝነት የሚቀርብ ሲሆን የኢሳቅ ታሪክ የሚጀምረው እንደ ጎርጎሮሳውያን አቆጣጠር በ19 ሰባዎቹ መጀመሪያ ሀገሩ ኢትዮጵያን ለቆ ኮሌጅ ለመማር ኡጋንዳ ሲሄድ ነው። ወቅቱ ኮሎኒያሊዝም ሞቶ አምባ ገነናዊ ስርዓት ማቆጥቆጥ የጀመረበት ቢሆንም በወቅቱ እንደነበሩት የአፍሪካ ወጣቶች ይስሐቅም በአዲስ አበባ ጅማሬዎች ተስፋ ተሞልቶ ራሱን ለማነጽ የተነሳሳበት ወቅት ነበረ። ነገር ግን የሶሻሊስታዊ ፓንአፍሪካ ህልም ከስሞ የእርስ በእርስ ጦርነትና ደም መፋሰስ ሲነግስ ኢትዮጵያዊው ተማሪ ወደ አንድ ትንሽ የአሜሪካ ከተማ የምትገኝ ኮሌጅ ይሸሻል። እዛም ሄለን ከተባለች ነጭ ስልቹና ግዴለሽ ምዕራባዊ ሠራተኛ ሴት ጋር የፍቅር ግንኙነት ይመሠረታል። ይስሐቅ ሁሉንም ነገር ያጣና ወደ አሜሪካን የተሻለ ዕድልን ፍለጋ ሳይሆን መሄጃ ስለሌለው የሄደ ወደ ሀገሩም የሚመለስበት ምንም አይነት ምክንያት የሌለው ወጣት ነው። በታሪኩ ወጣቶች ዘረኝነት በደቆሳትና የጥቁርና ነጭ ግንኙነት ተቀባይ ባልሆነባት ትንሽ ከተማ ተስፋ በሌለው የፍቅር ግንኙነት ሲዋተቱ ይታያል። ባለታሪኩም እንደ ሌሎቹ የዲናው መንግስቱ ልቦለድ ስደተኛ ባለታሪኮች ማንነቱን በመፈለግ ሂደት የሚሰቃይ ባህሉን፣ ቤተሰቡን፣ ጓደኞቹን፣ ስሙን ሳይቀር የተነጠቀ ስደተኛ ነው። ዲናው በእነዚህ ሶስት የልቦለድ ሥራዎቹ በርካታ ሽልማቶችን አግኝቷል። በዋናነት እንደ ጎርጎሮሳውያን አቆጣጠር በ2007 ከ35 ዓመታት በታች ላሉ ጸሐፍት የሚሰጠው የናሽናል ቡክ አዋርድና የጋርዲያን ፈረስት ቡክ አዋርድ ተሸላሚ ሆኗል። በ2008ም የሎስ አንጀለስ ቡክ ፕራይዝን አሸንፏል። በ2012ም በሥነ ጽሑፍ ልቀት የሚሰጠውን የኤርነስት ጄ ጌንስ ሽልማትን እንዲሁም ማክ አርተር ፌሎ የሚለውን ስምም ተጎናጽፏል። በአሁኑ ወቅት በጆርጅ ታውን ዩኒቨርሲቲ የእንግሊዝኛ ቋንቋ ፕሮፌሰር የሆነው ዲናው መንግሥቱ ኦል አውር ኔምስ የተሰኘ ልብ ወለዱ በስደተኛና አፍሪካ ዳያስፖራዎች የማንነት ቀውስ ግዞትና ባይተዋርነት ላይ የሚያተኩር የመጨረሻው ስራ እንደሚሆን በመጠቆም በቀጣይ ስራዎቹም ሌሎች ጉዳዮችን ይዞ እንደሚመጣ ተናግረዋል I saw my father's face just before three soldiers in tattered uniforms escorted him out of our house. I never saw what death did to his face, whether or not it aged it or perhaps even restored it to some long-vanished peaceful state. I did imagine it involuntarily while lying awake and staring across the living room to the glass doors that led out to the balcony. I sometimes imagined leaping off. In my mind, his face was untouched, free from any bruises or scars the soldiers might have left, his eyes, nose, and mouth impossibly perfect. I gave him a wonderful funeral, complete with all the rights the dead deserve a body, casket, and flowers along with a priest and cast of mourners who followed him all the way to his family's burial ground just outside of Addis. All of that happened on that couch. <laughs>